በኢትዮጵያና በግብጽ መካከል ያሉ ግንኙነቶችን ለማሻሻል ያለሙ ተከታታይ ውይይቶች ተጠናክረው ቀጥለዋል ሲሉ የግብፅ የውጭ ጉዳይ ሚኒስትር ሳምሃ ሹክሪ አስታወቁ። አዲስ አበባ የሚገኙት የግብፁ ሚኒስትር ከኢትዮጵያ አቻቸው ዶክተር ቴድሮስ አድሃኖም ጋር ተገናኝተው ተወያይተዋል። እስክንድር ፍሬው ተጨማሪ አለው። በአንድ ወቅት አተካራ ውስጥ የገቡ የመሰሉት ኢትዮጵያና ግብጽ ዲፕሎማሲን መርጠዋል፣ መነጋገርን አስቀድመዋል። አብዱልፈታህ ኤልሲሲ ፕሬዚዳንት ሆነው ከተመረጡ በኋላ የቀጠለው ይህ ሁኔታ ነው። ባለፈው ሰኔ ከተካሄደው የአፍሪካ ህብረት ስብሰባ ጎን ለጎን በማላቡ የተገናኙት ፕሬዚዳንት አብዱልፋታህ ኤልሲሲና ጠቅላይ ሚኒስትር ኃይለማርያም ደሳላይ ናቸው በህዳሴው ግድብ ዙሪያ የተፈጠረውን ልዩነት ጨምሮ በሌሎችም ጉዳዮች ላይ ተቀራርቦ መነጋገር እንደሚያስፈልግ የተስማሙት። ከዚያን ጊዜ ጀምሮም ይኸው የግብጽ የውጭ ጉዳይ ሚኒስትር ወደ አዲስ አበባ መምጣት አዘውትረዋል። በኢትዮጵያና በግብጽ የጋራ የሚኒስትሮች ኮሚሽን ስብሰባ ላይ ለመገኘት አዲስ አበባ የገቡት የውጭ ጉዳይ ሚኒስትር ሰምሃ ሽኩሪ ትናንትናና ዛሬ ከኢትዮጵያዎቻቸው ዶክተር ቴዎድሮስ አድሃኖም ጋር ተገናኝተዋል። የሁለቱ ሀገሮች መሪዎች በማላቡ ውይይታቸው የደረሱበትን ስምምነትና የሰጡትን አቅጣጫ ሚኒስትሮቹ እየተገበሩ መሆኑን ግብፃዊው ሚኒስትር ለጋዜጠኞች ተናግረዋል እዚህ ኃላፊነት ላይ ከተቀመጥኩኝ ጊዜ ጀምሮ በየወሩ በሚባል ፍጥነት ወደ አዲስ አበባ እየመጣሁ ነው ይህ ደግሞ ሁለታችንም ከፕሬዚዳንት አብዱልፊታ አልሲሲና ወንድም ከሆኑት ከኢትዮጵያው ጠቅላይ ሚኒስትር በተቀበልነው መመሪያ መሠረት ነው በየጊዜው መገናኘታችን በጥንካሬ እንድንቀጥል የግንኙነታችንንም መንፈስ ይዘን እንድንጓዝ ሁለቱ ሚኒስትሮች ባካሄዱት ውይይት በህዳሴው ግድብ ዙሪያም የጋራ ግንዛቤ እንደያዙ አስታውቀዋል። ኢትዮጵያ፣ ግብፅና ሱዳን በመጪዎቹ ስድስት ወራት ውስጥ ሁለት ጥናቶች ለማስጠናት መወሰናቸውን ያስታወሱት የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም በዚህ ዙሪያ የተያዘው እንቅስቃሴ በመልካም ሁኔታ እየሄደ መሆኑን አመልክተዋል። እንደምታውቁት የቴክኒካል ውይይቱ ጀምሯል። ሶስት ስብሰባዎችን አካሂደዋል። በውሃ ሚኒስትሮቻችን የሚካሄደው የመጀመሪያው ካርቱም ነበር። ከቀጠሉ በኋላ ከዛ ወደ አዲስ አበባ ነበር የተደረገው። ሶስተኛ የመጨረሻው ካይሮ ነው። አሁን አራተኛው ደግሞ ንግግሩ ከተጀመረ በኋላ ካርቱም ይካሄዳል ማለት ነው። ይሄ አስፈላጊ ጥናቶች በተለይ ሁለት ከዚህ በፊት ዓለም አቀፍ አጥኚዎች ኤክስፐርቶች ባቀረቡት ሀሳብ መሰረት በሪፖርቱ የሚጠኑትን ጥናቶች እንዲያጠኑ ካምፓኒዎችን የመምረጥ ጉዳይ ነው። ይሄ ሙሉ ስምምነት ነው ያለው። ይህን እንዲከታተሉ ደግሞ ቴክኒካል ኤክስፐርቶች ከእነሱም ከእኛም ከሱዳኖችም ወገን የተውጣጡ ተመርጠዋል። ይሄ በተያዘለት ጊዜ እየሄደ ነው። ይሄም በጥሩ መንፈስ እየተካሄደ ስለሆነ ይሄን የሚያስቀጥል ነገር ማድረግ አለብን፣ ይህም በየጊዜው እየተጠናከረ እንዲሄድ ማድረግ አለብን በሚል ነው የተስማማ ነው። ከቅዳሜ ጀምሮ በባለሙያዎችና በንግዱ ማህበረሰብ ደረጃ፣ ዛሬ ደግሞ በራሳቸው በሚኒስትሮቹ የተካሄደው የጋራ ኮሚሽን ስብሰባ ተጠናቋል። ከዚህ በፊት ለአራት ጊዜ የተካሄደውና የህዳሴው ግድብ ግንባታ ከተጀመረ በኋላ ግን የመጀመሪያው የሆነው ይህ ስብሰባ በልዩ ልዩ ዘርፎችም ከስምምነት ላይ ተደርሶበታል። በንግድ፣ በዲፕሎማሲ፣ በትምህርትና በመሳሰሉት መስኮች ተባብሮ ለመስራት ነው ሁለቱ ሀገሮች ከስምምነት ላይ የደረሱት። በተለይ በንግድ ላይ የደረሱበት ስምምነት ወደፊት በግብፁ ፕሬዚዳንት አብዱልፈታህ ኤልሲሲ ና በኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳሌይ መካከል እንደሚፈረም ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። 吧。O